ጤና सोचाए ጤና ስጥልኝ የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል? የእሁድ ምሽት መስከረም 29 2015 ዓ.ም የጋቢና ቪ መሰናዶ ከአሁኑ ሰዓት ጀምሮ መደመጡን ይቀጥላል። የደንገረመው ከአቀናባሪያችን ባሪያችን ኤልያስ አስማረ እንዲሁም ከምሽቱ ዋና አዘጋጅ ቆንጅታዬ ጋር በመሆን መሰናዶን እየመራው አብሬያችሁ እቆያለሁ። አብራችሁን ዘልቁ ዘንድ በአክብሮት እንጋብዛለን። ዛሬም እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ቢሰሙ መልካም ናቸው ያልናቸውን መርጠን ይዘንላቸዋል። የመጀመሪያው ዘገባችን ደግሞ ከአንድ የቴክኖሎጂ ተቋም ጋር ያስተዋውቀናል። ንፉዬ ገላ በወጣቶች የተመሰረተ የግብርናን ጤናና ትምህርት ዘርፎችን የሚያግዙ ቁም ነገር አዘል የኮምፒውተር ጨዋታዎችን ገንቢ ተቋም ነው። ከተመሰረተ ጥቂት ዓመታትን ያስቆጠረው ተቋሙ አዳዲስ የንግድ ፈጠራ ሀሳብ ያላቸውን ወጣቶችና ድርጅቶች ከአገልግሎት ፈላጊዎች ጋር የማቀናጀት ስራ ይሰራል። ስለ ድርጅቱ የበለጠ ለመረዳት ሀብታሙ ስዩም የፉየገላ ድርጅትን አጋር መስራች ከሆነው ዳግማዊ በድሉ ጋር በዚህ ሳምንት ቆይታ አድርጎ ነበረ። ዳግማዊ የድርጅቱን ስያሜ ከሚያስረዳበት ቆይታቸው ይጀምራል። ፍዬ ገላ ብዙ ሰው የሚያውቀው ከሆነ እንደ አረም ሊታይ ይችላል። ፍዬ ገላ ግን አንድ ቦታ ተበትኖ ብዙ ቦታ ሄዶ መብቀል የሚችል ለየት ያለ ጸባይ፣ እና የመስፋት ጸባይ ያለው ተክል አይነት ፈረንጆቹ ዳንድ ናይ ነው የሚሉት ማለት ነው። እኛም በፉዬ ገላ ብለን ራሳችን እንትን ያለ እንደ አንድ ሳይድ አክት አስ ስታርታፕ አግሪጌተር እንሰራባቸው አራዝ ሬዎች አሉ። አግሪካልቸር ላይ እንሰራለን። ህዝ ላይ እንሰራለን። ቱሪዝም ላይ እንሰራለን። በጣም ደግሞ በጣም ስፔሻላይዝ የምናደርግበት ኤጁኬሽን ላይ እንሰራለን። በዛ ያሉ ስታርታፖችን ሰብስበን ስፔሻላይዝ ያደረጉ ትላልቅ ፕሮጀክቶች እና ትላልቅ ፕሮብሌሞችን ሶልቪ የሚያደርግ ተቋም ነው። እንግዲህ እንደተረዳሁት ጠቅለል ባለ ሁኔታ አዳዲስ የንግድ ፈጣሪዎችና ፈጠራዎችን ከትልልቅ ደንበኞች ጋር የማገናኘት የማቀናጀት ስራ ነው አንደኛው ስራችሁ፣ በራሳችሁ ደግሞ የምትንቀሳቀሱበት ያስቀመጣችሁት ልዩ ዘርፍ እንዳለም ነው የተረዳሁት። ዳግም ቀደም ብለህ አንተም ጠቅሰኸዋል። ድርጅታችሁ ለደንበኞች ከሚያቀርባቸው አገልግሎቶች ወይንም ደግሞ ምርቶች መካከል አንዱ በተለያዩ ዘርፎች ላይ የሚያተኩሩ ጨዋታ የሚመስሉ ነገር ግን ቁም ነገር ያዘሉም የዲጂታል ጨዋታዎች ወይንም ደግሞ ጌሞችን ያቀርባል። ቀደም ብላ ጠቀስ አድርገኸዋል። በጤና በትምህርት እንዲሁም በሌሎች ዘርፎች ላይ የሚያተኩሩ ተያዥ ምርቶች እንዳሏችሁ ነግረኝ ነበር። የተወሰኑትን እስቲ ንገሪን እስቲ ብዙ ጊዜ ሰዎችን ጌም ብለን ስናነሳ መጀመሪያ ይመጣላቸው እ ቪዲዮ ጌምስ ወይ ኢንተርቴንመንት ጌምስ ወይ ሞባይል ጌምስ ጊዜ ማሳለፊያ የምንላቸው አይነት ጌሞችን እኛ የምንሰራበት ዘርፍ ሰፋ ያለ ጌም ቲንኪንግ ነው የምንለው። ጌም ቲንኪንግ በሚለው ዘርፍ ውስጥ ጨዋታ ነው። የጨዋታ ሀሳቢ ወይም የጨዋታ አስተሳሰብ እንለዋለን። ሌላ ስሙ ደግሞ ኢንጌጅመንት ኢንጂነሪንግ ወይም ይሄ የምሳጤ ምህንድስና የምንለው ነው። ዘርፉ በጣም ሰፊ ነው። ለምሳሌ አሁን ሲሙሌሽን የሚባል አንድ ራሱ ሴክሽን አለው። አሁን ስለ ፕሌን ሲሙሌተሮች ብዙ ሰው ነው አያደርግም። ግን አሮፕላን ሲሙሌተር ፓይለቶች አሮፕላን ማብረርን የሚማሩበት ሲሙሌተር ነው። ቴክኒካሊ ጌም ግን፣ አላማው ለፈን ብቻ ሳይሆን ወይም ጊዜ ማሳለፊያ ሳይሆን አንድ ሰው አሮፕላን አብራሪ ክህሎት የሚማርበት መሳሪያ ሆኖ ነው ያገኘው። እኚህ ሪል ወርልድ የሆኑ ክስተቶችን ዲጂታይዝድ የሆነ ሴፍ በሆነ ኤንቫይሮመንት ላይ የማስቀመጥ ሂደት ሲሙሌሽን፣ በጋህድ ዓለም ላይ ኢምፕሊመንት አድርገን ከተዝናኖት በተረፈ ህይወታችን ላይ ለውጥ እንዲያመጣ የምናደርግበት እና እኛም አሁን እኚህን ተጠቅመን አግሪካልቸር ቅድም ያለው ሄልዝ፣ ኤጁኬሽን እና ቱሪዝም ላይ ኢምፕሊመንት አድርገናል። አንደኛው በጣም ፖፑላር የምንለው አንዱ የሰራ ነው ከገበሬዎች ጋር የምንሰራው ሲስተም አለ ከጂአይዜድ ፈንድ ተደርጎ ኦልሞስት ለባለፉት ሁለት ዓመታት እየሰራን ያለ ነው። አንደኛው ፕሮጀክት ምንድን ነው? ብዙ ሰው ስለ ኢትዮጵያ የአግሪካልቸር ስርዓት የሚያውቅ ከሆነ ኢትዮጵያ ስሳሺ የሚሆኑ ኤክስቴንሽን ወርከሮች ወይም ይሄ ገበሬዎችን እንዲያግዙ የተዘጋጁ ወጣቶች አሉ። እነዚህ ወጣቶች ያው ያለፉበት ስርዓት ሁላችንም ያለፍንበት የትምህርት ስርዓት ነው። ብቁ የሆኑ ሰዎች የማያወጡበት የትምህርት ስርዓት ነው ያለን እና እነዚህ ወጣቶች ናቸው ወጥተው ገበሬዎቻችንን አሲስት የሚያደርጓቸው። በጣም ክልቅ የእውቀት የክህሎት ያስተሳሰብ ክፍተት አለባቸው ወጣቶች። እና እንዴት ነው እነዚህን ወጣቶች የምናሳድገው ተብሎ ነው። ይሄ ነው እንደ ፕሮብሌም የወሰድ ነው የዛሬ ሁለት ዓመት። ከዛ ዲዛይን ያደረግነው ሲስተም የራሱ የሆነ አናሎግ ፕላትፎርም አለው፣ አፕም አለው። ወደ ሰላሳ ሺህ የሚሆኑ ታብሌቶች ለኤክስቴንሽን ወርክሮች የሚተላለፉ ታብሌቶቻቸው ላይ ምንድን ነው ያደረግነው እኛ ጌም ነው የሚመስለው ግን ቴክኒካሊ ማወቅ የሚገባቸውን ስለ ግብርና ማወቅ የሚገባቸውን በሆነ ታሪክ ውስጥ አካቶ ኤክስፒሪየንስ እንዲያደርጉት ያደርጋል። እንትን ኤክስቴንሽን ወርከሮቹ ያን ጌም እየተጫወቱ ነው የሚመስላቸው፣ ትምህርት እየቀሰሙበት ነው። በመጨረሻ ላይ ሰርተፍኬት ይሰጣቸዋል። አሁን እንደዚህ አይነት መሳሪያዎች አሉ፣ የሰራ ናቸው ለገበሬዎች ደግሞ እነሱ ከገበሬዎች ጋር የሚጠቀሟቸው። ይሄ የቦርድ ጌም ይመስሉ፣ ግን ስለ ምርጥ ዘር አጠቃቀም፣ ስለ መች ታረስ መች ታጨድ፣ እንዴት ነው አረም መለየት የሚችሉት እኝን የመሳሰሉ ችግሮችን በቀላሉ ኢንተራክት እያደረጉ መማር የሚችሉበት ሰብሊሚናል ቲችንግ የምንላቸው ፎርማት። ሌላ አንድ ፕሮጀክት ቤኒሻንጎን ላይ የሰራ ነው ፕሮጀክት አለ፣ ኮንፍሊክት ሪዞሉሽን ላይ አሁን የመሬት ግጭት ላይ በተያያዘ። እሱም ጀስት ሲሙሌሽን ቦርድ ጌም ነው፣ ብታዩት ግን ገበሬዎች ከኢንቨስተሮች ከወረዳ ባለስልጣናትና ኤክስፐርቶች አንድ ላይ ክብ ሰርተው የሚጫወቱት ጨዋታ ነው። ግን መጨረሻ ላይ ጨዋታው የሚያስተምረው ምንድን ነው? እያንዳንዱ ስቴክሆልደር የሌላኛውን ስቴክሆልደር እሳቤ፣ አስተሳሰብ ፖይንት ኦፍ ቪው፣ እይታ ማየት የሚችልበት እና አሀ አለካስ ሁላችንም አንድ ላይ እናሸንፋለን ወይም ሁላችንም አንድ ላይ እንሸንፋለን የሚል እሳቤ ነው ጌሙ የሚያደርግ ከሰራችኋቸው መካከል ለምሳሌ መላ የተባለ በሰራዊ ጥቃት ተጠቂዎች ላይ የሚያተኩር እንደ ጨዋታም እንደ ማስተማሪያም የሆነ አገልግሎት መኖሩን ሰምተናል። ስለ እሱ በጥቂት የነገረን መላ ደግሞ ፍየገላም ከመሆናችን በፊት ነው የሰራ ነው። አላማው ምንድነው? ቴክኒካል ኢንቮኬሽናል ትምህርት ቤቶች አሉ። አስርኛ ክፍል ከአስር ሲደመር አንድ አስር ሲደመር ሁለት ተብለው ወጣቶች በስኪል እና በክህሎት የሚሰለጥኑባቸው የትምህርት ቤቶች ተቋማቶች አሉ እነዚህ ተቋማት ኤቲቬት የሚባሉ አግሪካልቸራል ቴክኒካል ቮኬሽናል ስኩልስ የሚባሉም አሉ። ምንድነው መነሻው የዚህ ፕሮዳክት እንሰራ መጀመሪያ የነበረው መነሻ ጾታዊ ጥቃት በትምህርት ቤት ውስጥ ኮመን እንደሆነ እና እሱ ላይ ስፔሻል አስተማሪዎች ምን አይነት ተጽዕኖ ሊያደርጉ እንደሚችሉ የሚያስተምር መሳሪያ እንድንሰራ ነው ኮንታክት የተደረገ ነው። በዛን ጊዜ ፒኤችዲን በሚሰራ ሀኒ የሚባል ኢራናዊ እና በካናዳ ኤድፈንድ የተደረገ ፕሮጀክት ነው ይሄ ፕሮጀክት ስንሰራውም ያን የነበረን የመነሻ ሀሳብ ኦኬ፣ እንዴት ነው አስተማሪዎችን ስለ ጀንደር ቤዝ ቫይለንስ እውቀታቸው ማሳደግ የምንችለው? ማሳደግ ብቻ ሳይሆን ያህል ሲያጋጥማቸው እንዴት ነው ሶልቭ ሊያደርጉ የሚችሉት? እንዴት ነው ለምሳሌ በተማሪዎች መካከል ፆታዊ ጥቃት ሲፈጠር ካዩ እንዴት ነው ኢንተርቪን ማድረግ ያለባቸው? ምን ምን አይነት አክሽን መውሰድ አለባቸው? በአውስ ደግሞ ምን ሊፈጠር ይችላል የሚለውን ሴናሪዮ ሳክ ዲጂታል አፕሊኬሽንም ታብሌት ላይ የሚጫነው አፕሊኬሽን ነው። ለአስተማሪዎቹ ታብሌት ላይ የሚጫነው ዋን ኦፍ ዘ ሞስት ሰክሰስፉል ከነበሩ ፕሮጀክቶቻችን መካከል ነው። አሁን ሰዎች ዘመን መላ ጌም ብለው ኦንላይን ላይ ካን አክቹዋሊ ፎር ፍሪ መጫወት የሚችሉት ጌም ነው። ዳግማዊ፣ ከመለያየታችን በፊት በእስካሁን ብዙችሁ የገጠሟችሁ ተግዳሮቶች ምን እንደነበሩና የመጪ ዘመን እቅዳችሁ ደግሞ ምን እንደሚያካትት ጠቅለላ አድርገህ ለአድማጮች ብታጋራልን። እንዳልነው ለባለፉት አምስት ስድስት ዓመታት በምንሰራበት ጊዜ የሚያጋጥሙ ብዙ ችግሮች ይኖራሉ። አንደኛው ዘርፉ አዲስ እንደመሆኑ ያው ዘርፉ ላይ ያለው እውቀት ማነሱና ሰዎች እንደ አዲስ ማየታቸው ጌም ማለት ጊዜ ማጥፊያ ነው፣ ጌም ማለት ሲደብረን መደበሪያ ነው እንጂ ከዛ በዘለለ ጥቅም የለውም የሚለው ኦልሬዲ ኤግዚስት የሚያደርግ አስተሳሰብ በጣም ትልቅ ቻሌንጅ አጋጥሞናል። ሁለተኛ እንዳልነው በዘርፉ ላይ ያሉ እውቀት እንኳን አይደለም በሀገር ውስጥ ደረጃ በኢንተርናሽናል ደረጃ በጣም ሊሚትድ እና የኛ ደግሞ የምናገኛቸው ሪሶርሶች የኛን ባህል ያማከሉ የኛን ሪሶርስ የኛን ኮንቴክስት ይሄ ዩዘር ሴንተር ዲዛይን ነው የምንለው ማህበረሰባችን ያማከሉ አለመሆናቸው ሁሉንም የምናመጣውን ነገር እኛው ሪሰርች አድርገን እኛው ኤክስፐሪመንት አድርገን መረዳት ስለሚያስፈልገን የሚወስደው ጊዜ ነበር። ግን አሁን ለፓስት ቱ ስሪ ኢየርስ ከሰራናቸው የአዌርነስ ክሬሽን ስራዎች እና ስፔሻሊ ደግሞ አሁን ኦልሞስት ኢንዱስትሪውን ለመገንባት በዘረጋናቸው አሁን ጨዋታ ከሆን የሚባል አንዋል ፌስቲቫል አዘጋጅተናል። ከሁለት ሳምንት በኋላ ይጀምራል። ጌምስ እና ጌምስ ስላላቸው ማህበረሰባዊ ፋይዳ ለአንድ ወር የሚቆይ ፌስቲቫል ነው። ኢቨንቶች አሁን ኦልሞስት አዲስ አበባ ውስጥ የሚከናወኑ ኦልሞስት ሁሉም ኮንሰርቶች ላይ ዊ ሃቭ ላይ ከአነት ክሬት የምናደርግባቸው ብዙዎች አሉን። ካሉት ኢቨንት ኦርጋናይዘሮች ላይ ጋር የምንሰራቸው ብዙ ስራዎች አሉ። ከዛ ጌምስ የሚባል ኮሚኒቲ ቢልድ ሊያደርግ ነው አለ አሁን የጨዋታ ማጋዚን በቅርቡ ላውንች እናደርጋለን። በእነዚህ ይሄ የሚያጋጥሙንን የስፔሻል ከአዌርነስ ጋር የተያያዙ ባሪየሮች ሶልቭ እናደርጋለን ብለን እናስባለን። እጅግ በጣም አመሰግናለሁ ዳግማዊ በድሉ እፉዬ ገላ ስለተሰኘው በወጣቶች የተገነባ ድርጅት ስራዎችና የወደፊት እቅዶች ጠቅለል ያለ ሀሳብ ስላጋራህን በአድማጮች ስም በጣም አመሰግናለሁ። በጣም አመሰግናለሁ ቪኦኤ ነው። ሆፉሊ በሚቀጥለው ደግሞ አድገን ሰፍተን በተሻለ መድረክ ደግሞ ብዙ ስቶሪዎች ይዘን መጣበት ጊዜ ሩቅ አይደለም ብለን እናስባለን። ስለጋበዛችሁን እናመሰግናለን። ጋቢና ቪኤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የእሁድ ምሽት መሰናዷችንና በመከታተል ላይ የምትገኙት ሉና ሰለሞን በማህበራዊ ሚዲያ ላይ በተለይም ደግሞ ቲክቶክና በቴሌግራም ላይ ተጽዕኖ እየፈጠሩ እንዲሁም ደግሞ የራሳቸውን ፈጠራና ክህሎት ለመልካም እየተጠቀሙ ካሉ ወጣቶች መካከል አንዷ ናት። ሉና ከቀልድና ፈገግ ከሚያስብሉ ነገሮች በተጓዳኝ በአይምሮ ጤና እና በአካል ጉዳተኞች ዙሪያ ግንዛቤ ለማስጨበጥ በምትሰራቸው ስራዎችም ትታወቃለች። ከሰሞኑ ደግሞ በዓለም አቀፉ የስማርት ፊልም ፌስቲቫል ላይ ያቀረበችው ከጀርባ ወይም ደግሞ ቢሃይንድ ዘ ሰርፈስ የተሰኘው ፊልሟ የሁለተኛ ደረጃ አሸናፊ ሆኗል። ከሉና ሰለሞን ጋር ቆይታ አድርጌ ነበር። ሉና እራሷን ከምታስተዋውቅበት ቆይታችን ይጀምራል። ሉና ሰለሞን እባላለሁ አርክቴክት፣ ድሳ፣ ማርኬተር እና ማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ ነኝ። እሺ ሉና፣ በጣም አመሰግናለው። የስነ ህንፃ ባለሙያ ነሽ፣ የማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ ነሽ። አሁን በቅርብ ጊዜ ደግሞ በፊልም ስራም እንደዚሁ በስልክ በሚሰሩ ፊልሞች ውድድር አሸንፈሻል እና ወደዛ ከማለፋችን በፊት ማህበራዊ ሚዲያ ላይ የሆነ ነገር አቅርቦ ለህዝብ ተወዳጅ ማድረግ የሚቻለው እንዴት ነው? እንዴት ጀመርሽ? ቆይታል ከጀመርኩት። እንደዚህ አይነት ቪዲዮዎች መስራት የጀመርኩትም ለቅርብ ጓደኞቼ ነበረ። የምሰራው ቪዲዮዎች እነዚህ አንዳንድ ይጠቅማቸዋል ብዬ የማስባቸውን ነገሮች ሰራ ነበረ። ከዛ አንድ ጓደኛዬ ነው ትዝ ይለኛል፣ ሼር ብታደርጊ ለሌላም ሰው ይጠቅማል፣ በጣም ፑሽ ያደረገኝ ነበረ። ሰው ቴሌግራም ይባል ቻናል አለ እና እሱ ላይ ቻናል ክሬት አደረግኩኝ እና እሱ ላይ ጀመርኩኝ እንደዚህ ብዙ ጊዜ አስቂኝ የሆኑ ሰው ተረድቶ እራሳቸው ላይ የሚደርስባቸው ነገሮች ምናምን የሆኑ ቪዲዮዎችን መልቀቅ ጀመርኩኝ ማለት ነው፣ እና የሰው አቀባበል በጣም ደስ ይል ነበረ። በዛ ሳት አልተለመደ እንደዛይነ ቪዲዮች እና ሰው የሚሰጠኝ ሀሳቦች ደስ ይል ነበረ። ስለዚህ በሱ ተበረታታውበት እና ያኔ ነው ጀመርኩኝ። ከዛ ቀስ ያልኩኝ ነው ከዛ ያሳደኩት ማለት ወደ ተለያዩ ሶሻል ሚዲያዎች አሁን ምን ምን ማህበራዊ ሚዲያዎች ላይ ነው ያለሽው? ምን አይነት ሀሳቦችስ ነው ቪዲዮ የምትሰሪው? የምጠቀማቸው ሚዲያዎች ቴሌግራም፣ ኢንስታግራም፣ አሁን ደግሞ ትልቁ የሚታወቀው ቲክቶክ ነው። ብዙ የምሰራቸውን እዛ ላይ ነው የምለቀው። የምሰራው ሀሳቦች ብዙ ሶሻል ሚዲያ ላይ የሚሰራ ሰው የሚያተኩረው ይሄ አስቂ መሆኑን ምናምን ላይ ነው። ስጀምር በእርግጥ እንደዛ ነው የጀመርኩት ግን ለሰው ደግሞ ምን ማስተላለፍ እችላለሁ ድምፄም እየተሰማ ሲመጣ ጥሩ ሜሴጅ፣ ጥሩ መልዕክት ማስተላለፍ እንዳለብኝ ተሰማኝና አንዳንድ ቮለንተር ማድረጋቸው ግሩፖች ነበሩ ማያቸው ካውዞችን መስራት ፈለኩኝና አንዱ መንታል ሀልት እና ፎከስ ኦን አቢሊቲ የሚባል ትንሽ ኮሚኒቲዎች ሆነው አካል ጉዳተኝነት ላይ መስራት ፈለኩኝ። መማር የምፈልገው ቋንቋ የምልክት ቋንቋ ነበረ። እሱም ትምህርት ወሰድኩኝ እና እሱን ኮሚኒቲን ለማስፋት የዚህን መስማት ሳ ነው ቋንቋ የሚያቅተው ትንሽ ስለሆነ እሱን ለና ላስተምርም ብዬ የሚያስተምሩ ቪዲዮች መጠቅ ጀመርኩኝ። ያው የአእምሮ ጤና ላይ ደግሞ ብዙ ጊዜ ማህበረሰብ ውስጥ የማይወሩ ሀሳቦች በቃ ሰው በደንብ አፋውጥቶ የማይወያያቸው ብዬ የማስባቸው ርዕሶችን የራሴ ሀሽታግ ፈጠርኩኝ እና በሱ እነሱን አይታቦች ሰው ጋር እነጋገራለሁ እና ብዙ ሰው ራሳቸው ላይ የሚከሰቱባቸው ነገሮች ስለሆኑ አቀባበላቸው ያበረታታል፣ እና የሌላ ሀሳብ መስማት ብቻሽ እንዳለሽ አይነት ስሜት ይሰጣል ብዙ ሰው እና እሱም ያበረታታኛል። ግን ያው ሶሻል ሚዲያ ላይ ይዚሁ ለማግኘት ምናምን ከሆነ አላማሽ መስራት ያለብሽ ይሄ በቃ ትሬንዲንግ የሆኑ ድምፆች መጠቀም፣ ሌላ ሰዎች የሚሰሯቸውን ነገር ድዌት እያደረግሽ ወይም አንድ ላይ መስራት ከሌላ ሰዎች ጋር ነው እና ብዙ ጊዜ እንደዚ አይነት ቪዲዮዎችንም አጠቃልላሉ። ከእኔ ኮንቴንቶች ጋር ፑሽ ያደርገዋል፣ ሌላውንም ኮንቴንቴን ማለት ነው። አንዳንድ ሰራቻ እነዚህ ናቸው። አሁን እንግዲህ ማህበራዊ ሚዲያው በጣም ተጽዕኖ ለመፍጠር የሚመች መድረክ ሆኗል። አንቺም የቻልሽውን ያህል እየሰራሽ ነው። ምን ያህል ተከታዮች አሉሽ? ብዙ ጊዜስ ደግሞ በማህበራዊ ሚዲያ ላይ እንደዚህ ጠንካራ ያሉ ሀሳቦችን ስታነሺ ያሉት ምላሾች ምን ይመስላሉ? ተከታዮች አሁን በዚህ አመት ነው በጣም የጨመረው። አይ ከኮቪድ ከተከሰተ በኋላ ሰው ወደ ሶሻል ሚዲያ በጣም ሄዷልና በስቷል ቲክቶክ ላይ በተለይ ያለው ተጠቃሚ ኢትዮጵያ ውስጥ በጣም በስቷል። ሰው ያለፈው ሁለት አመት ፎሎወርቼን በረማሳተቅ ቺ ያለው መቶ ሺህ አካባቢ ደርሷል። አሁን ፎሎወሬ በጣም ከፍ ያለ ነው። ፎሎወር እየጨመረ ሲመጣ ማለት ነው። አቀባበሉ ይወስነዋል። የምታነሹ ሀሳብ ብዙ ጊዜ በጣም ይሄ የሚያከራክር ሀሳብ ከሆነ ነው ሀምሳ ሀምሳ ነው የሚቀበልሽን ሰው ይኖራል። አዎ ልክ ነው ብሎ የሚስማማ ሰው አለ። ከዛም በዛው መጠን ደግሞ በጣም ተከራክሮሽም እንደት እነዚህ ያለሽ ምናምን ብሎ አንቺ ስለራስሽ ያለሽን አመለካከትም እንድትቀይር የሚያደርግሽ ብዙ ሰው አለ። ብዙ ጊዜ ጥሩን ነገር እንረሳለን፣ መጥፎ ነገር መጥፎ ኮሜንቶች ወ መጥፎ ሰዎችን ስናገኝ። ስዚህ ግን በዛው መጠንም ጥሩዎችንም ለመስማት ሞክራለሁ። እነሱ እንዳበረታትኝ ና ጥሩ ቪዲዮዎች እንዲሰራ ወይም ጥሩ ሀሳቦች እንዲታነሳ እ ይከባድ ነው፣ ግን እንግዲህ አሁን እንደ ተጽዕኖ ፈጣሪ አንድ በጣም ብዙ ተከታዮች በኖሩ ቁጥር የራሱን የስራ እድልም ከፍቷል የሚባለው ነገር አለ እና ይሄ በአንቺ ህይወት ላይ ምን ያህል እውነት ነው? አዎ አንድ ትልቅ ጥቅሙ የሶሻል ሚዲያ ያው በሰው አይን ውስጥ ይገባል ስራሽ። ስለዚህ ብራንዶች እንደዚህ የተለያዩ እቃዎች ያላቸው ሰዎች ወይም ካምፓኒ ያላቸው ሰዎች ይፈልጋሉ በአንቺ እነሱን ፕሮዳክቶች ማስተዋወቅ። እና ብዙ ጊዜ ይመጣሉ እና እንደዚ እንደዚህ ያለኝ ፕሮሞት ታደርጊልኛለሽ ወይ ብለው ይጠይቁናል። መርጠሽ አንቺ ይሄ ብራንድ እኔን ፕሬዘንት ያደርጋሉ ወይ ከዚህ ብራንድ ጋር ይሄዳሉ ይቫሉ ወይም ምሰራው ነገር ብለን አመዛዝ ይሄዳል። ከኔ ጋር የሚለውን ነገር እንትላለሁ እንጂ። አዎ በጣም ብዙ ብራንዶች ይመጣሉ። እኔ አንዱ ኮንቴንት የምሰራው ትናንሽ ጀማሪ የሆኑ ቢዝነሶችን ማበረታታት ላይ ይሰራሉ። ብዙ ጊዜ አፕሮች አድርገውን ወይም ለማድረግም ይፈራሉ። ብዙ በጥልቅ ይጠቁናል ብለው ስለሚያስቡ እና አንድ ኮንቴንት ታይፕ ያን ትናንሽ ቢዝነሶችን የሆነ ፕሮዳክታቸውን የሚልኩ ከሆነ ወይም ኮንተንት ካላቸው ሆስት እና ቢዝነሳቸውን አስታውቃለሁ ሶሻል ሚዲያ ላይ ይለቁታል። ወይም ደግሞ ራስሽ እኔ የምመክረው ለብዙ ብራንዶች እኔ ሶሻል ሚዲያ ላይ ቪዲዮ ሰርቼ የራሴን ካራክተር ጨምር የራሴን ሰው የሚወድልኝ አይነት ቪዲዮ ሰርቼ ራሴ ላይ ለቅላቸዋለሁ ቢካዝ ተጽዕኖ ፈጣሪ ተሰሚነት አለ አለሽ ተብሎ ስለሚከሰል ሰውም ተቀባይነቱ ከፍ ያለ ስለሚሆን ብዙ ጊዜ በኛ ሶሻል ሚዲያ ላይ ነው መልቀቅ የምንመክረው። እንጂ አዎ ፓኬጅ አለው ይወስነዋል። በወርስ ከምን ያህል ይገኛል ያው በፎሎወርሽ ይወስነዋል። ብዙ ጊዜ ብራንዶች የሚፈልጉት ከመቶ ሺህ በላይ ምናምን ፎሎወር ያለንን ሰዎች ነው። አንድ ቪዲዮ አቨሬጅ ሀሺ ብሎ ይከፈላል። ሌላ ብርማኛ መንገድ ቲክቶክ ላይ ከአስር ሺህ በላይ ፎሎወር እና ከመቶ ሺህ በላይ ቪውስ በሰላሳ ቀን ውስጥ በተከታታይ ካገኘሽ ክሬይተርስ ፋንድ የሚባል ነገር አለ። እሱ ላይ አፕላይ ታደርጊ ና ያረታል ስዚ ቪዲዮች ስንት ቪ ያገኘ ምና የሚለውን ከዛ ለክሬይተርስ ፋንድ ይከፈታል አካውንቶች። ሶ ከዛ በኋላ ፖስት ታደርጊ ከሪቪው የሆነ ያል ካምፔን ምናም እያለ አካውንት ሻይ ይጠራቀማል። ሌላው ኢትዮጵያን ኢንፍሉንሰሮች በጣም ይጠቀሙ ያሉ ላይቭ መግባት። ላይቭ ስትገቢ ላይቭ ስትገቡ ሰዎች ጊፍት ላይኮች ይሰጥሻል። ላይክ በሰጡሽ ቁጥር ላይኮች ተጠራቅመው ወደ ፖይንት ሳንቲም ይቀየሩና ይጠረቀማሉ። ይህኛውም ኦፕሽን ጥሩ ነው። አሁን በቅርቡ ደግሞ የስማርት ፊልም ፌስቲቫል ላይ ተሳትፈሽ በሞባይል ከም ፊልም የሰራሽው ፊልም ተወዳድረሽ ነበረ እዛ ላይ ማሸነፍሽ ተሰምቷል እና ስንተኛ ወጣሽ? ምን አይነት ስራ ነበር ያቀርብ? አዎ ስማርት ፊልም የስልክ ውድድር ላይ ተወዳድሬ ነበረ። ጊዜ ሲወዳደር ሁለተኛ፣ ሰከንድ ራነር አፕ ነው የወጣሁት። የሰራሁትን ቪዲዮ ዶኪመንተሪ ድራማ ነገር ነው የሰራሁት። የአእምሮ ጤና ላይ ነው የሰራሁት። እሱም ድራማ ነው ወይም የአእምሮ ቀውስ፣ እሱ ላይ አንዳንድ ሶሻል ሚዲያን ተጠቅሜ አንዳንድ ሰዎችን ቃለ መጠየቅ አድርጌ ነበረ። እንደ ከማህበረሰቡ ከቤተሰብ ስናድግ የወረስ ናቸው የሚጎዱን ለምናሷቸው የአእምሮ ቀውሶች ሰው ሆነው ብናያቸው ምን ይመስላል የሚለውን ሀሳብ ወደ አጮች ቀይሬ የስድስት ደቂቃ ያህል የሆነ አጭር ፊልም ነበር የተወዳደርኩት። አሪፍ ነበር፣ እንኳን ደስ አለሽ። እንግዲህ ከዚህስ በኋላ ምንድን ነው እሱ ሉና የምታስበው? በዚሁ በፊልም አጭር ፊልም ሾርት ፊልም መስራት መቀጠል እፈልጋለሁኝ። ያው ሶሻል ሚዲያ ላይ መስራት የሚቻል ነገር ነው። ትልቅ ፕሮዳክሽን የሚጠይቅ ነገር አይደለም። ብቻ የምሰራ ብይም እስከዛሬም ስሰራው የነበረው ነገር ስለሆነ ቀላል ነው እና አሁን ከወርድ ክላስ ነበረን። ከውድድሩ በፊት ስምንት ሳምንት ከውጪ የታወቁ ሆሊ አክተሮች፣ ፕሮዲሰሮች መጥተው እና ኦንላይን በኦንላይን ክላሶች ሰጥተውን ነበረ። ከኮት ክላሱ የተማርኳቸውን ትምህርቶች ወስጄ መቀጠል ፈልጋለሁ። አጫጭር ፊልሞች መስራት ወይም ተጽዕኖ መፍጠር እና የአዲስ ነገሮች ከኔ ይወጣሉ ብዬ አስባለሁ። ንበጥ ወራ እሺ፣ ሉና በጣም ነው የማመሰግነው ስለነበረን ቆይታ። ያው ያሰብሽው በሙሉ እንዲሳካልሽ ምኞቴ ነው። እሺ፣ ጥን አመሰግናለሁ። ቀጣዩ ዘገባ ደግሞ ወደ መቀሌ ይወስደናል። ፍቅረሰብ የተባለ የወጣቶች ማህበር መቀሌ ላይ በበጎ ተግባር ከተሰማራ ሰንበት ፈት ብሏል። በተለይም በከተማ ውስጥ የሚኖሩ ለችግር የተጋለጡ ነዋሪዎችን ለመመገብ የተዘረጋው መርሃ ግብር የብዙዎችን ትኩረት እያገኘ ይገኛል። ሙልጌታ ጽበሀ ከማህበሩ አባላትና ነዋሪዎች ጋር አጭር ቆይታ አድርጎ ነበር። ፍቅረሰብ የተባለ የምግባረ ሰናይ የመቀለ ዩኒቨርሲቲ ተማሪዎች ከስድስት ዓመት በፊት ያቋቋሙት ማህበር ነው። የጎዳና ተዳዳሪዎችና አረጋውያን ሲያግዝ እንደነበረ ተነግሯል። የማህበሩ ምክትል አስተባባሪ ጎይቶኦም ወልደ አብዝጊ በአሁኑ ጊዜ በትግራይ ባለው ከፍተኛ ችግር በመገንዘብ በጎዳና ምግብ በማዘጋጀት ለመቶ ሀምሳ ወገኖች የእራት ምገባ እያከናወኑ እንደሚገኙ ገልጿል። ከአምስት ወር በፊት ነው ያው የጀመር ነው ሞቶ አምሳ ሰውን በመያዝ ነው። እነዚህ ሰዎች ወጥቶ ሊለምኑ የማይችሉ ከአሁን በፊት በጥሩ መናወረው ወይም ደግሞ በጥሩ ኖር የነበሩት የራሳቸው ስራ የነበሩት ኢብን ሰራተኛ መንግስት የነበሩ ናቸው። ና ልጆችም አሉ፣ ራሳቸውም አሉ። አንድ አንድ ማለት እና እነሱ ነው እየመገብን የምንገኘው። ያው የምንሰጣቸው አንድ እንጀራ በወጥ ነው። ዴይሊ ማለት ነው። ቦታ አምሳ ሰዎች አሉ ለነሱ አንድ እንጀራ በወጥ ወይም ደግሞ ኒ ሁለት ዳቦ በሩዝ ነው የምንሰጣቸው። እነሱ የመረጥ ነው ከመለመን መሞት ይሻላል ብለው ስለሚያምኑት ነው። እዛ ቤታቸው ከአሁን በፊት የራሳቸው ስራ ስለነበራቸው መለመን ከምንለምን መሞት ይሻለናል ብለው ስለሚያምኑት ነውና፣ ያው እነሱ እኛ ደግሞ ከሚሞቱት እኛ ስንለምንላቸው ብለን ነው የጀመር ነው ስራው። ለተቸገሩ ወገኖች የሚያደርጉት የምገባ መርሃ ግብር የማህበሩ አባላት ከህዝብ ቤት ለቤት በመዙር በሚያ ያገኙት ገቢ መሆኑ ተናግረዋል። ከበባው ምክንያት ባንክ የለም፣ ኢንተርኔት የለም፣ ሙሉ አክሰስ የለምና ከማህበረሰቡ ያው አስር ብር ያለው አምስት አምስት እናርገው፣ ሀያ ብር ያለው አስር አስር እናርገው። በታክስ ሊሄድ የነበረ በእግሬ ሊሄድ ብሎ ነው የሚሰጠን። ና ከማህበረሰቡ ነው ገቢያችን። አሁንም ለማህበረሰቡ አምን ነው የጀመር ነው። አሁንም ማህበረሰቡ ነው እያገዘን ያለው፣ ለወደፊቱም ማህበረሰቡ ነው የሚያገዘን። ምክንያቱም እኛ ኦር እንደ ሚዲተር ከሀብታም ከሀብታሞች ለድሆች ለመከፋፈል እያከፋፈልን ነው እየሰራ ነው ያለ ነው እንጂ በጣም አስቸጋሪ ነው። ከሚያዚያ፣ ግንቦት፣ ሰኔ አካባቢ አሁን በጣም የላቀ ተጽናለሁ የላቀ ተጽናለሁ። ና እኔ እንጃ ምን እንደምናደርግ እኛም እያስቸገረን ነው ከማቋረጥ ያው ሞተ አምሳ የሞተ አምሳ ሰዎች ህይወት ይታየናል። ምክንያቱም እነሱ አንድ እንጀራ በወጥ ስንሰጣቸው ያው ግማሹ ለእራት ግማሹ ለቁርስ ነው የሚያደረጉትና ዘሮ ዘሮ አስቸጋሪ ነው። በየቀኑ ሰባት መቶ ሀምሳ ሰዎች ለመመገብ ነበር እቅዳችን። ሆኖም ግን ህዝቡ ባለው ችግር ምክንያት በቂ የሆነ እርዳታ ማግኘት አልቻልንም ብሏል ጎይቶም። በወጣቶቹ የእራት ምገባ እየተመገቡ ያገኘኋቸው አቶ በረሀ ሀይለ ማርያም ከአሁን በፊት በከተማ ጽዳት ስራ ተሰማርተው ይሰሩን እንደነበር ተናግረው ደሞዛቸው ከአንድ አመት በላይ በመቋረጡ ችግር ላይ መውደቃቸው ገልጸዋል። ባለፉት አራት ወራት በወጣቶቹ በተዘጋጀው የምገባ መርሃ ግብር ተጠቃሚ መሆናቸው ደግሞ ገልጸዋል። ከተዘጋ ደግሞ ይሄ የማታ ማታራ እንዳንወድቅ አደጋ እንዳንወድቅ ብሎ ራት እየሰጡ ያለ ማለት ነው። ለጊዜው ይሆናል። ለጊዜው ቆንጆ ነው። ለጊዜው መተፈሳ ይሆነኛል። እዛ ባያገኝም ሊሞት ነበር ማለት ነው። ለዚህ መስታወሳቸው ቆንጆ ነው። ሰርካለም በቀለ የተባለች የማህበሩ አባል በአሁኑ ሰዓት ምንም ነገር የለም በዚህ ከባባ ምክንያት ምንም ነገር የለም። ህብረተሰባችን ለራሱ በደካማ ኑሮ ነው ያለ። ሁላችን እንደዛ ነን። ግን በቃ ሀሳቡ ስናስረዳቸው ምክንያቱም እኛ የምንረዳቸው ሰዎች ከዚህ በፊት በጥሩ መነባብረው ይኖሩትን ራሳቸው የሚያስተዳድሩ ናቸው። አሁን ወጥቶ ከሚለምኑ ቤታት ሰዎች ዘግቶ ሞት የሚመርጡ ሰዎች ስለሆኑ ይህ ወገን ደግሞ አለኝታ ተሰምቶት ነው የሚሰጠን አምስት ብር ካለ ግማሽም ቢሆን አስር ብልብ ቢሆን አሳፍሮን አያቅም። አንድ ብር ለራሱ ይሰጠናል። ምክንያቱም ለኛ ተስፋ እንደሆነ አለና፣ ማለት በቃ እኔ እንጃ ምንም ለህብረተሰቡ እንኳን ቃል የለኝም። ምክንያቱም በዚህ ሰዓት ድሮስልን እያልን ለራሳቸው ሰው ለሰው መድረስ አለበት አደል እነሱ እነሱም ለኛ እያደረሱ ነው። አሁንም ከህብረተሰብ ነው፣ ቀጣይም ከህብረተሰብ ነው። ህብረተሰብ ነው ጀመር ነው። በመቀለ ከተማ ሌሎች ተመሳሳይ የምገባ ስራ የሚፈጽሙ ወጣቶች እንዳሉም ይህም ሊጠናከር ይገባል ብላለች ሰርክአለም። ሰው ሁና ሰው መርዳት አለ አንድ ሰው ላንድ ሰው ከቀመ። እኔ አሁን ምንም ብር የለኝም፣ ግን በጉልቤቴ ማገዝ እችላለሁ። ባለኝ አቅም ለወገን መቆም ስላለብኝ ሁሉ ሰው እኛ አባል ያለ ሁሉ ለማገዝ የተነሳሳው ሰው በቃ ስለ ሰው ስለገባ ሰው ምን መሆኑ ሰው ምን ሰው ስትረዳ ደግሞ እርካታ አለው። የውስጥ እርካታ አለ። በጣም ከሚባል በላይ ደስተኛ ነው የምትሆነው። በቃ አንደኛ ነገር ደግሞ በቃ የራሳችን በቃ በህይወታችን ውስጥ በደማችን ውስጥ ገብተዋል። እነዚህ ሰው በጣም ነው የምንወዳቸው እና በቃ በጣም ነው ደስ የሚለው እኔ በጣም ነው ደስታ የሚሰማኝ። ያው ደስታዬ በቃላት የሚገለጥ ደስታ አይደለም። ደግሞ አሁን መቀሌ ውስጥ ብዙ ማህበሮች አሉ እንደኛ የሚሰሩ። እኛ እራት፣ ሌሎች ቁርስ፣ መክሰስ ምናምን ምናምን የሚያበላሉ። ግን በቃ ይህ ማህበር ማለት ለወገን እንዴት እንደቆመ ነው የሚያሳየው። ተስፋ ነው ለአንድ ሰው ብር ምናምን ስላገዝከው አይደለም በሳይኮሎጂ በምግብ በምንም ስታግዘው ደግሞ በጣም ደስ ነው የሚለው። እኔ በሌሎች ማህበሮች ያሉ በጣም ነው የሚደሰተው። የማህበሩ ምክትል አስተባባሪ ጎይቶም ህዝቡ እያደረገላቸው ያለው ድጋፍ ሊያጠናክር እንደሚገባ ጥሪ አቅርበዋል። ማህበረሰቡ ማገዝ አለብን። በቃ እኛ ለነሱ አምነን ነው የጀመርነው ስራው። እኛ በግልወት በተለያዩ ነገሮች እየሰራን ነው። እሱም ደግሞ ቢያንስ በገንዘብ ምናምን ስፔሻሊ በትግራይ ያሉ ከትግራይ ውጭ ያሉን ያው ዲያስፖራ ትግራይ እንዲያገዙን የምንፈልገው ፍቅረሰብ የምግባረ ሰናይ ማህበር ሰላሳ ወጣቶች አባላት ያሉት መሆኑም ጎይቶም ተናግረዋል። ለአሜሪካ ድምጽ ሙልጌታ ጽብሀ መቅለም quest you. kas c'est I'm not going ጋቢና ቬ ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት መስከረም 29 2015 ዓም መሰናዶ እዚህ ላይ ተፈጸመ። የደንገረሞ መሰናዶን እየመራው ኤልያስ አስማረ፣ በቅንብሩ ቆንጆ ታየ በምሽቱ ዋና አዘጋጅነት ከመላው የአሜሪካ ድምፅ ባለሙያዎች ጋር እዚህ ላይ እንሰናበታለን። በነገው ምሽት በሬዲዮ በቴሌቪዥን መደበኛ መሰናዷችን እንጠብቃችኋለን። አስተያየትና ጥያቄዎቻችሁን ለጋቢና ቬ እያላችሁ ቪኦኤ አማርኛ ፌስቡክ ገጽ ላይ አድርሱን። ሰላም፣ ጤና ይስጥልኝ። I'm <laughs> So gut je, je mehr da bin, wann